መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ ዘጠኝ እስራኤልም ሁሉ በየትውልዳቸው ተቈጠሩ፤ እነሆም በእስራኤል ነገሥታት መጽሐፍ ተጽፈዋል። ይሁዳም ስለ ኀጢአታቸው ወደ ባቢሎን ተማረኩ። በአውራጃዎቻቸውና በከተሞቻቸው መጀመሪያ የተቀመጡ እስራኤልና ካህናት ሌዋውያንም ናታኒምም ነበሩ። ከይሁዳ ልጆች፣ ከብንያም ልጆች፣ ከኤፍሬምና ከምናሴ ልጆች በኢየሩሳሌምም ተቀመጡ። ከይሁዳ ልጆች ከፋሬስ ልጆች የባኒ ልጅ የአምሪ ልጅ የአምሪ ልጅ የአሚሁድ ልጅ ኡታይ ደግሞ ተቀመጠ። ከሴሎናውያንም በኵሩ አሳያና ልጆቹ ከዛራም ልጆች ይዑኤልና ወንድሞቻቸው ስድስት መቶ ዘጠና ከብንያምም ልጆች የሐስኑአ ልጅ የሆዳይዋ ልጅ የሜሱላም ልጅ ሰሉ የዩራሃም ልጅ ብኔያ፣ የሚክሪ ልጅ የኦዚ ልጅ ኤላ፣ የይብኒያ ልጅ የራጉኤል ልጅ የሳፋጢያስ ልጅ ሜሱላም በየትውልዳቸውም ወንድሞቻቸው ዘጠኝ መቶ አምሳ ስድስት ነበሩ። እነዚህ ሰዎች ሁሉ የአባቶቻቸው ቤቶች አለቆች ነበሩ። ከካህናቱም ዮዳሄ፣ ዮአሪብ ያኪን። የእግዚአብሔርም ቤት አለቃ የአኪጦብ ልጅ የመራዮት ልጅ የሳዶቅ ልጅ የሜሱላም ልጅ የኬልቅያስ ልጅ አዛሪያስ። የመልኪያ ልጅ የጳስኮር ልጅ የዩሮሃም ልጅ አዳያ። የኢማር ልጅ የሚሽላሚት ልጅ የሜሱላም ልጅ የየሕዜራ ልጅ የአዲኤል ልጅ መእሳይ የአባቶቻቸውን ቤቶች አለቆች ወንድሞቻቸው ሺህ ሰባት መቶ ስድሳ ነበሩ። ለእግዚአብሔርም ቤት ማገልገል ሥራ እጅግ ብልሃተኞች ሰዎች ነበሩ። ከሌዋውያንም የሜራሪ ልጆች የአሳቢያ ልጅ የአዛሪቃም ልጅ የአሱብ ልጅ ሸማያ፣ በቅበቃር፣ ኤሬስ፣ ጋላል የአሳፍ ልጅ የዝክሪ ልጅ የሚካ ልጅ መታንያ የኤዶታም ልጅ የጋላል ልጅ የሰሙስ ልጅ አብድያ በነጦፋዊውያንም መንደሮች የተቀመጠው የሕልቃና ልጅ የአሳ ልጅ በራኪያ። በረኞችም ሰሉም፣ አቁብ፣ ጤልሞን፣ አሂማን ወንድሞቻቸውም ነበሩ። ሰልሞም አለቃ ነበረ። እስከ ዛሬም ድረስ በንጉሥ በር በምስራቅ በኩል ነበሩ። ሌሌዊ ልጆች ሰፈር በረኞች ነበሩ። የቆሬም ልጅ የአብያሳፍ ልጅ የቆሬ ልጅ ሰሎም ከአባቱ ቤት የነበሩ ወንድሞቹ ቆሬያውያን በማገልገል ሥራ ላይ ነበሩ። የድንኳኑም መድረክ ይጠብቁ ነበር። አባቶቻቸውም የእግዚአብሔርን ሰፈር መግቢያ ጠብቀው ነበር። አስቀድሞም የአልዓዛር ልጅ ፊንሐስ አለቃቸው ነበር። እግዚአብሔርም ከእርሱ ጋር ነበር። የሜሱላም ልጅ ዘካርያስ የመገናኛው ድንኳን ደጅ በረኛ ነበር። የመድረኩ በሮች የሆኑ ዘንድ የተመረጡ እነዚህ ሁሉ ሁለት መቶ ዐሥራ ሁለት ነበሩ። ዳዊትና ነቢዩ ሳሙኤል በሥራቸው ያቆሟቸው፣ እነዚህ በመንደሮቻቸው በየትውልዳቸው ተቀጠሩ። እነርሱና ልጆቻቸውም በእግዚአብሔር ቤት በድንኳኑ ደጆች ላይ ዘበኞች ነበሩ። በአራቱ ማዕዘኖች በምሥራቅ፣ በምዕራብ፣ በሰሜን፣ በደቡብ በረኞች ነበሩ። ወንድሞቻቸው በመንደሮቻቸው ሆነው በየሰባት ቀንም ከእነርሱ ጋር ሊሆኑ ከጊዜ ወደ ጊዜ ይገቡ ነበር። ከሌዋውያንም የነበሩ አራቱ የበረኞች አለቆች ዘወትር በሥራቸው ይቀመጡ ነበር። በእግዚአብሔርም ቤት ባሉ ጓዳዎችና ቤተ መዛግብት ላይ ነበሩ። የእግዚአብሔርንም ቤት የሚጠብቁ ጠዋት ጠዋትም ደጆቹን የሚከፍቱ እነርሱ ነበሩና በዚያ ያድሩ ነበር። ዕቃውም በቁጥር ይገባና ይወጣ ነበርና ከእነዚህ አንዳንዱ በመገልገያው ዕቃ ላይ ሹሞች ነበሩ። ከእነርሱም አንዳንዶቹ በመቅደሱ ዕቃ ሁሉ በመልካሙ ዱቄት፣ በወይን ጠጁም፣ በዘይቱም፣ በዕጣኑም፣ በሽቶውም ላይ ሹሞች ነበሩ። ከካህናቱም ልጆች አንዳንዶቹ የሽቶውን ቅባት ያጣፍጡ ነበር። የቆሪያዊውም የሰሎም በኩር ሌዋዊ ማቲቲያ በምጣድ በሚጋገረው ነገር ላይ ሹም ነበር። በየሰንበቱም ያዘጋጁ ዘንድ ከወንድሞቻቸው ከቀዓታውያን አንዳንዱ በገጹ ኅብስት ላይ ሹሞች ነበሩ። ከሌዋውያንም ወገን የአባቶቻቸው ቤቶች አለቆች የነበሩ መዘምራን እነዚህ ናቸው። ሥራቸውም ሌሊትና ቀን ነበርና ያለ ሌላ ሥራ በየጓዳቸው ይቀመጡ ነበር። እነዚህ ከሌዋውያን የአባቶቻቸው ቤቶች አለቆች በየትውልዳቸው አለቆች ነበሩ። እነዚህም በኢየሩሳሌም ይቀመጡ ነበር። የሚስቱ ስም ማዕካ የነበረው የገባዖን አባት ይኤኤል የበኩር ልጁም አብዶን፣ ዱር፣ ቂስ፣ በኣል፣ ኔር፣ ናዳብ፣ ጌዶር፣ አህዩ፣ ዛኩር፣ ሚቅሎት በገባዖን ይቀመጡ ነበር። ሚቅሎትም ሳምአን ወለደ። እነርሱ ደግሞ ከወንድሞቻቸው ጋር በኢየሩሳሌም በወንድሞቻቸው ፊት ለፊት ይቀመጡ ነበር። ኔርም ቂስን ወለደ። ቂስም ሳኦልን ወለደ። ሳኦልም ዮናታንን፣ ሚልኪሳን፣ አሚናዳብን፣ አስበዓልን ወለደ። የዮናታንም ልጅ መሪበኣል ነበር። ነበር መሪበኣልም ሚካን ወለደ። የሚካም ልጆች ፒቶን፣ ሜሌክ፣ ታሪአ፣ አካዝ ነበሩ። አካዝም የእራን ወለደ። የእራም አሌሜትን፣ አዝሞትን ዘምሪን ወለደ። ዘምሪም ሞጻን ወለደ። ሞጻም ቢንዓን ወለደች። ልጁም ረፋይ ነበር፣ ልጁ ኤልአሳ ልጁ ኤሴል። ለኤሴልም ስድስት ልጆች ነበሩት ስማቸውም ይህ ነበር። አዝሪቃም ቦክሩ፣ እስማኤል፣ ሻአርያ፣ አብድዩ፣ ሐናን እነዚህ የኤሴል ልጆች ነበሩ።